ዛሬ ረፋድ በጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋና አጋሮቹ አዲስ አበባን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ በመከልከሉ ሳይከናወን ቀርቷል። ረፋድ ሶስት ሰዓት ከ ሰላሳ ገደማ የተለያዩ የመገናኛ ዘዴዎች ሰራተኞች መግለጫው ይሰጥበታል ወደ ተባለው ራስ ሆቴል አካባቢ ቢሰባሰቡም በአካባቢው ቀድመው የተሰማሩ ፖሊሶች ተከልክሏል የሚል አጭር መልስ በመስጠት ሲመልሷቸው ተስተውሏል። የጋዜጠኞች ቁጥር እየጨመረ ሲመጣ ከመግለጫው አስተባ ተባባሪዎች አንዱ የሆነው ስንታየሁ ቸኮል ቆዩ፣ መግለጫው ይሰጣል በማለት የተጠሩት የሚዲያ አካላት ራስ ሆቴል ብረንዳ ላይ ተቀምጠው ጥቂት ደቂቃዎችን እንዲያሳልፉ አድርጓል። ይህ ከመሆኑ አስቀድሞም ስንታየው ቸኮል ከአንዳንድ ፖሊሶች ጋር ሲነጋገር አልፎ አልፎም መጨቃጨቅ የሚመስል ምልልስ ሲነጋገሩ ነበር። ይህንን መሰሉን ነገር ለሃያ ዓመታት አልፈነዋል በማለት ከፖሊሶች ጋር ለምን ክልከላው እንደመጣ ሲጠይቅም ነበር። ከጥቂት ደቂቃዎች በኋላም ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋና ሌሎች አጋሮቹ ወደ ሆቴሉ በር በመምጣት ከፖሊስ አካላት ጋር ሲነጋገሩ ሰው መብዛት በመጀመሩ ፖሊሶች ሁሉም አካባቢውን እንዲለቁት ትእዛዝ ማስተላለፍ ጀምረው ነበር። በየመሃሉ ስልካቸውን ይዘው ምስል ለማንሳት የሞከሩትም በፖሊሶች ሲከለከሉና የአንዳንዶቹንም አንዳንድ የፖሊስ አባላት ቀምተው ኪሳቸው ውስጥ ሲያስገቡ መልስልኝ፣ አይሆንም ተይ ተዋላልንም የሚሉ ንግግሮች እዚህም እዚያም ተደምጠዋል። ከዚህ ሁሉ በኋላ እነ እስክንድር ነጋ ነገሩን ለማብረድ ወደ ሆቴሉ ፊት ለፊት ሲሄዱ ስንታየው ቸኮል ይህ ግልጽ አፈና ነው፣ መብታችንን ነው እየከለከላችሁ ያላችሁት ሲል አንድ የፖሊስ አባልም ተው ኃይለ ቃል አትናገር ሲል ተደምጧል። አንድ ሌላ የመግለጫው አስተባባሪ አባል ደግሞ የታፈን ነው እኛ ብቻ ሳንሆን እናንተም መገናኛ ብዙሃን ናችሁ በማለት ደጋግመው ተናግረዋል። እንዳትጠርጡ ብለዋቸዋል። ይህ ከምንም በላይ ያሳስባችሁ ይገባል። ጉዳዩን እንዲያብራራልኝ የጠየቅኩት ጋዜጠኛ እስክንድር ነጋ አሁን የተረጋጋ ስሜት ላይ ባለመሆናችን ቢቀርብን ይሻላል፣ ነገሩ ግን የላይ ትዕዛዝ ነው በሚል መግለጫው እንዳይሰጥ በፖሊሶች የተከለከልንበት ነው ሲል ተናግሯል። ከላይ አካል በመጣ ትዕዛዝ ነው የተከለከለው የተባለው ይህ ጋዜጣዊ መግለጫም በቅርብ ቀናት ውስጥ ይሰጣል ሲል ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ ለዲደብሊው ተናግሯል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።